ባህልና ማህበረሰብ ምንድን ነው? ያለህ ዛሬ አሉላ አዳነች። ለዛሬ ያለን ለየት ያለ ነው። እሬቻ ምንድን ነው የሚል እሬቻን ባህል ምንነት የተመለከተ የአድማጭ ጥያቄ መነሻ ያደረገ ነው። በዚህ ጉዳይ ላይ ጥናት ያደረጉ ጽሑፎች የሚጻፉ መጽሐፍ እስከ ማሳተም የደረሱ አንድ አዋቂ ጋብዘናል። ወደዚያ ነው እንግዲህ የምናመራው። ሊቀ አላፍ ቀሲስ በላይ መኮንን በኦሮሞ ባህል የሚታወቅ በየዓመቱ የሚከበር ሬቻ የሚባል ባህልን ወይም ልማድን በተመለከተ ከአድማጮች ጥያቄ ደርሰው ይህን ቃለ ምልልስ የምናደርገው የባህሉን መሰረትም ከህብረተሰቡ ከሚያዛምድበት ሁኔታ ጋር የምንመለከትባቸውን ጥያቄዎች ከማንሳቴ በፊት የአድማጩን ጥያቄ በቅድሚያ ላሰማው። ከዚህ ከአሜሪካ ነው። የቮይስ ኦፍ አድማጭ ነኝ። አንድ ሀሳብ ለመስጠት ነው። ይህ ሀሳብ ምንድን ነው? ከመስቀል በኋላ በዚህ በደብረ ዘይት የሚከበረው ኢሬቻ የሚባል ትልቅ በዓል አለ። በዚህ በዓል ላይ ብዙ ሰዎች እየተከራከሩ ነው። ግማሾቹ የኦሮሞ አምልኮ ነው ይላሉ፣ ግማሾቹ ደግሞ የለም የኦሮሞ ባህል እየተባሉ ነው የሚከራከሩት። ስለዚህ እስከ ግጭት የደረሱ ሰዎች አሉና እባካችሁ ይሄንን ስርዓት በሚገባ ማብራራት የሚችል ሰው አቅርባችሁ ማብራራ ብታሰሙን በጣም ጥሩ ነው ምክንያቱም ብዙ ጭቅጭቅና ክርክር አለና ይህንን በሰፊ ብታብራሩልኝ በጣም ጥሩ ነው። ብዙአየሁ እባላለሁ ከአሜሪካ ነ ሰላም። ሊቃ አላፍ፣ እንደ ሰሙት ብዙ አየሁ የተባሉት አድማጫችን ባህል ነው አምልኮ ነው በሚል ውዝግብ ውስጥ የገቡ ሰዎችን ነው ዋቢ አድርገው ያነሱት። እስኪ ስለምንነቱ ምንነቱ ያስረዱን። እርስዎ ጥናት አድርገዋል በዚህ ጉዳይ መጽሐፍን ማሳተሙ ድረስ ሄደዋልና ለመሆኑ እሬቻ መሰረቱ ምንድን ነው? እንግዲህ እሬቻ አምልኮ ሳይሆን ባህል ነው ትርጉሙን ላስቀምጥ ሬቻ ማለት መስማማት አንድነት ማንና ማን ነው የሚታረቀው ቢባል አንደኛ ክረምት አልፎ በጋ ሲመጣ እንግዲህ ድሮ ሲባል የነበረው ክረምትን የሚያልፍ ጥቂት ሰው ነው ወንዝን ችግሮችን የማለፍ ብልሃት ስላልነበረ አንዳንድ ጊዜ ወዲህ ማዶ ያለው ዘመድ ተለያይቶ ይቀራል ስለዚህ እርቅ የሚለው አንድ ራሱ እግዚአብሔር ታረቀን እግዚአብሔርን እርቅ እንደ መጠየቅ ነው። በክረምቱ ውሃ ሙላት ተለያይተን የነበርን ወዳጆች እንድንገናኝ ያደረገን ያን አብሮ መኖር ፈቀደልን እንደ ማለት ነው። እንደማለት ነው። ይሄ ባህል በብሉይ ኪዳን ስርዓት ከክርስትናም ከእስልምና በፊት የነበረ በብሉይ ኪዳን የነበረ ስርዓት ነው። ይሄ ስርዓት እንግዲህ በዚህ በብሉይ ኪዳን ውስጥ ብዙ ባህሎች አሉ። ምሳሌ እስራኤላውያን ባህል አለ። በኢትዮጵያ ውስጥም የተለያዩ ብሔር ብሔረሰቦች የየራሳቸው ባህል አላቸው። እርቅ ማለት ደግሞ የተጣሉ ሰዎች ጠዋት ሲነሱ ወደ ስራ ከመሄዳቸው እንደምን አደራችሁ እንደምን አደርሽ ይባባላሉ፣ እና የተጣሉ ሰዎች ደግሞ ይታረቃሉ። ስለዚህ እሬቻ ማለት አንዱ ይሄ ነው። አሁንም ደግሞ ባል ሚስት ሲያገባ ሄዶ የሙሽራው ቤተሰብና ሙሽራው የሙሹሪትን ቤተሰብ ሄዶ ለምለም ሳር ይዞ ትከሻቸው ላይ አድርጎ ጉልበታቸውንም ትከሻቸውንም ይስብና ይቅርታ ይጠይቃል። ይሄም አራራ ወይንም እሬቻ ይባላል። ይሄ ብቻ አይደለም። ሰዎች ለምሳሌ በኦዳ ስር ቁጭ ብሎ። ኦዳ ማለት እንግዲህ የሰው ልጅ ቤት መስራት ከመጀመሩ በፊት ሰው የሚኖረው አንድ በዋሻ ከዛ ባለፈ ደግሞ እንደዚህ እንደ ቤት የሚያገለግል ትልቅ ዛፍ ስር ኦዳ ስር ነው፣ እና እዛ ስር ሆኖ ህግ ያወጣል፣ ይዳኛል፣ ያስታርቃል። ኑሮም እዛው ነው፣ አዳራሹም ነው እሱ። እንደ አዳራሽም ይጠቀሙበታል ኦዳ። ስለዚህ እሬቻ ማለት ትርጉሙ በጣም ሰፊ ነው። በዚህ ብቻ የሚያበቃ አይደለም። ስለዚህ እሬቻ ባህል እንጂ አምልኮ አይደለም። ምናልባት ሰዎች እዛ ሄዱ አምልኮ መስሏቸው የሚያጓሩ አሉ። አሁን እየቀረ መጥቷል። ይሄ በማስተማር ለማስቀረት እኔ ከአስራ አምስት አመት በላይ ሬቻ ተገኝቻለሁ። አስራ አምስት አመት በላይ ተገኝቼ አስተምራለሁ። ይሄ ባህል እንጂ ሃይማኖት አይደለም። የነበረው ከክርስትናና ከሃይማኖት በፊት ነው። ከየትኛውም ሃይማኖት ጋር ደግሞ አይቃረንም። የማይቃረንበት ምክንያት ምንድን ነው? ባህል ነው። በአመት አንድ ቀን ብቻ አይደለም። አምልኮ መቼም አንድ ቀን በአመት አንዴ ነው። በአንድ ቀን ብቻ እግዚአብሔር ተጠይቆ በቃ የሚባል አይደለም። ሰዎች ለምሳሌ መንገድ ላይ ሲገናኙ እንደምን አደርክ እግዚአብሔር ይመስገን ይባባላል እግዚአብሔር በማናቸውም ውስጥ ቢሮ ስንገባ ስናርስ እጃችን ስንታጠብ እግዚአብሔር ለምን አለን ይሄ ባህላችን ነው የሰው ልጅ ባህሉ ነው ፈጣሪውን ማስታወስ ማለት ነው ፈጣሪውን ስላስታወሰ እዛ ስለሄደ ጣት አምልኮ ነው ወይ አምልኮ ነው ሊባል አይችልም በብሉይ ኪዳን አባገዳው በስሩ የፖለቲካ ሰዎች አሉት ደበላይ በሚባል ሁለተኛ የሃይማኖት ሰዎች አሉ፣ እንደዚህ የሚያስታርቁ ሌሎች ደግሞ የባህል ስራም የሚሰሩ አሉ። አሁን በአዲስ ኪዳን ግን የፖለቲካ ስራ የሚሰራ መንግስት ነው። ህዝብ የሚያስተዳድር ድሮ የሚያስተዳድር ክርስትና እስልምና እስከ መምጣቱ እንዲህ አይነት ህግ መንግስት አወቃቀር ከመምጣቱ በፊት አባገዳ እንደ ንጉሥ ስለሆነ መጥቶ ለምሳሌ ህዝቡን የሚያስተዳድረው በየዘርፉ በየክፍሉ ነው። አሁን ህዝብን የሚያስተዳድር መንግስት አለ የሃይማኖት ስራ የሚሰሩ ደግሞ የሃይማኖት አባቶች አሉ። ለእስልምና መስጊድ፣ ለክርስቲያንም ደግሞ ቤተ ክርስቲያን አለ። ሃይማኖት ኤክሰርሳይዝ የሚታረገው እዛ ነው። ባህል እዚህ ኤክሰርሳይዝ ማድረግ ደግሞ ከዛ ጋር የሚቃረን አይደለም። መልካም ከሬቻ አከባበር ስርአቱ ጋር የተያያዙ ጉዳዮችን እናንሳ። ምናልባትም አንዳንዶችን ጠያቂያችን እንዳቀረቡት አምልኮ ነው ወደሚለው አስተሳሰብ የወሰዷቸው በስርአቱ ይሄ ባህል በሚከበርበት ስነ ስርአት ላይ የሚደረጉ ክንዋኔዎች ግዙ የሆነ አካልን ወይ መንፈስን እንደሚመለክ አድርጎ ያሳዩትን ነገሮች እስኪ ቅድም በማስተማር መስተካከል ያለበት ነው፣ ሰዎች በተሳሳተ መንገድ ሊያደርጉ ይችላሉ ያሉትን ያብራሩልን። ምንድን ነው የሚከናወነው? በዛ ስርዓት ላይ አባገዳው እየተከናወነ ያለውም ነው ይሄ ሄዶ እዛ በየጎሳው ይጠራል። ቱለማ፣ ቦረና፣ ጉጂ፣ በቾ እያለ የኦሮሞ ዘር አለ። በየዘሩ የኦሮሞ ነገዶች ይጠራሉ። የኦሮሞ ነገድ አለ። መጀመሪያ መመድረቅ፣ ሁለተኛ የሚመርቁ እሱን ይጠራና በዛ ምንድን ነው የሚለው ዋይኒ መልካ ከና ዋይኒ ክሌ ከና ይላል። የዚህ የባህሩ አምላክ ነው። በግዕዛችን ደግሞ ምን ይላል መሰለ፣ አምላከ ባህር ወቀላያት ይላል። እንዳውም ከኦሮሚኛ ጋር የሚመሳሰል ዋቅሪ መልካ ከና ይላል። ኦሮሞ አይደለም። ምን ማለት ነው ዋቅሪ መልካ ከና ማለት አምላክ ባህር ማለት ነው። የዚህ የባህሩ አምላክ ማለት ነው። የባህሩ አምላክ ይሄንን ባህሩንም የፈጠርክ ሰማዩንም የፈጠርክ መሬቱንም የፈጠርክ ሰውንም የፈጠርክ አምላክ ነው። ውይይቱ አልተቋጨም። ምሬቻን አስመልክቶ አድማጫችን ባቀረቡልን ጥያቄ መነሻነት ከጉዳዩ አዋቂ ጋር የጀመርነው ውይይት የማህበረሰብ የአገር በቀል ባህሎችን በተመለከቱት ተከታታይ ውይይቶቻችንም ይቀርባሉ። ምክላይን አመሰግናለሁ። ቴርስትነ